በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚደመጥ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብርም ነው። ኢትዮጵያን ኪድኒ ኬር ከተመሰረተ ስምንት ወራት ሆነውታል። ተቋሙ በኩላሊት ሕክምና ላይ ግንዛቤን ለመፍጠር ጥናቶችን ለመስራትና ከአዲስ አበባ ውጭ ላሉ ሕሙማን የህክምና ተደራሽነትን ለመፍጠር እየተንቀሳቀሰም ይገኛል። የተቋሙ መስራችና ስራ አስኪያጅ ዶክተር እሰይተ ጌታቸው ናቸው። ዶክተር እሰይተ ጌታቸው ከባልደረባችን ኤደን ገረመ ጋር የነበራቸው ቆይታ የተጀመረው በኢትዮጵያ እየጨመረ ስለመጣው የኩላሊት ህሙማን ቁጥር ምክንያት ከሚያስረዱበት ነው። እንደ ባለሙያ ይህን ይሄን ነው ምክንያቱ ለማለት ይቀርዳል፣ ግን አንደኛው በጣም እንደዚህ እያባባሰ ያለው ላይፍ ስታይላችን፣ ይሄ ጤናማ ያልሆነ ላይፍ ስታይል መከተል ነው። አሁን ተጓዳኝ በሽቶች ናቸው የተለያዩ ምምብ እየፈጠረ ያለውና እነሱ ስኳር፣ ግፊት እነዚህ የመሳሰሉት ነገሮች ወደዛ እያጋለጡ ነው እና ብዙ ሰው ወደዛ ነገሮች አንቴልት የሆኑ አበላሎች፣ እነዚህ እነዚህ ነገሮች ወደዛ እያገፉን ነው እና እነሱ ናቸው ብዬ ነው እንደ ጤና ባለሙያ ካየው። ሌሎችም ነገሮች አሉ፣ እነሱም ግን በጥናት ነው መገለጽ የሚችሉ። ይሄ ይሄ ነው ለማለት እኛ ጋር ብዙ ጥናት ስራ ሰጠነው ከባድ ነው። ግን ካየ ነው የጤናማ ያስተለመስከትል ነው አንደኛ ኪድኒ ኬር የሚል ተቋም ነው። ግብረሰናይ ድርጅት ነው። ኪድኒ ኬር ምንድን ነው እሱ? ኢትዮጵያን ኪድኒ ኬር በጎ አድራጎት ሊሰራ ሀሳቦም የተመሰረተበትን ምክንያት ይሄንን የኩላሊት ችግር ስላየን እንደ ጤና ባለሙያ እኔም ቦርዶች ይማሉ ደግሞ ከጤና ባለሙያዎችም ሌሎች አሉ። እናንሱ ሰብስበን ምን እናርግ፣ በቃ አንድ ኮሚኒቲ አባል ምን እናርግ የሚለውን ነገር ስናስብ ኩላሊት ጤና ላይ እና ኩላሊት ህመም ላይ ምስራ ብለን ነው ሶስት ኦብጀክቲቭ ይዘን ነው ይሄ ኢትዮጵያን ኪድኒ ኬር ኦርጋናይዜሽን የተቋቋመው። የመጀመሪያ ግንዛቤ ለህብረተሰቡ ግንዛቤ ማስጨበጥ ነው። ስለ ስለህመሙም ስለኩላዊ ስመምን ስለኩላሊት ጤናም እንዴት ራሱ መጠበቅ እንዳለበት። ሁለት ደግሞ ቅድም እንዳል ጥናቶች አልተሰሩም። ምንድነው መንስው ቪባል ዚ ሀገር ብዙ አይታወቅም። ስንት ቁጥር አለ ብ የኩላሊት ህመምተኛ ብዙ አይታወቅም እና ይሄንን እነዚህ እነዚህ ነገሮች ላይ ጥናቶች እንዲሰራ በደንብ እንዲሰራ ና የሆነ መስ በደንብ እንዲገኝ እሱ ላይም እንሰራለን። ሶስተኛ ደረጃ ደግሞ እንደ ዓላማ የያዝ ነው። ስመንተኞቹ ማገዝ በምንችለው አቅም አብሮ የሚሰራ ድርጅት አል በስነሳት ህክምና እንዲዳረስ ማድረግ አሁን ከክፍለ ሀገር በጣም ብዙ አዲስ አበባ ድረስ እየመጣ የሚሳከም ሰው አለ። ቤቱ ሸጡ ምን ሸጡ ብዙ ነገሩ ሎኬት አድርጎ አዲስ አበባ ይመጣለ ና እነዚህም ሰዎች እንዴት አርገን እንድርዳት እዛ ባሉበት ቦታ እንዴት ህክምና ይድረስላቸው ሐኪሞችን በጣም ትንሽ ናቸው ያሉት የክላሪት ሐኪሞች ነው። እነሱንም እንዴት አድርገው እዛው ባሉበት እዚህ ሳይመጡ ወረፋ ሳይሆን ምን ሳይሆን እዛው ባለበት ታክሞ ጊዜ ታ ያልፍበት ቶሎ ታክሞ መስትሄ የሚገኝበት ሜቶዶች ለማዘጋጀት ነው እንደ ፕላን አድርገን በሶስቱ ዓላማዎች የተመሰረት ግንዛቤም ተነስቷል። ኢትዮጵያ ውስጥ አሁን የግንዛቤ እጥረት አለ ብለሽኛል። እና ዶክተር ምን አይነት ግንዛቤ ነው ሰዎች ስለ ኩላሊት ህመም ማወቅ ያለባቸው ወይም መገንዘብ ያለባቸው ነገር ምንድን ነው? ትክክለኛ ያልሆኑ አስተሳሰቦች አሉት ስለ ኩላሊት አንዳንድ ሰው በጣም ብዙ ሰዓት ስለቆምኩኝ ኩላሊቴን ያመኛል። እንደዚህ አይነት አባባሎች አሉ በልምድ የሚመጡና እነዚህ ነገሮች ለኛ ለመቅረት የፈለግ ነው። ዋናው እንዳልኩሽ ቅድም ጤናማ የአኗኗት ዘዴ መከተል ነው። የኩላሊት ህመምን የሚገካለን ሁሉም የኩላሊት ህመም ላይገታ ይችላል ወይ? ፕሪቬንት ማድረግ ላይ ቻል ይችላል ግን መቻል የሚችሉትን ጤናማ የአመጋገብና ጤናማ የአኗኗር ዘዴን በመከተል ቅድመ ሕክምና ቅድመ ምርመራዎችን በማድረግ አሁን በቤተሰብ ላይ ህመም ያለበት ሰውና በቅርብ ዘመድ ካለ እነዚህ ሰዎች ወደኛ ሊመጣ ይችላል በሚል የሚያውቀው ራሳቸው የሚጠብቁ ማድረግ ነው። ዋናውን እነዚህ ናቸው። በጣም ኢምፖርታንት የሕክምና ተደራሽነትንም እንደ አላማ ይዛችኋል እንደነገርችኝና ሐኪሞች እጥረት ባለበት ሁኔታ እንዴት ነው ተደራሽ ለማድረግ ያሰባችሁት? ለጊዜው እንደ ፕላን ነው የያዝነው። አሁን እኛ አብረን የሚሰሩ ከውጭ ሀገር ያሉ ኢትዮጵያኖች፣ ሌሎች ሰዎች የሚሰሩ ድርጅቶች፣ የውጭ ሀገሮች እያናገርን ነው። ምንድነው ይህን አትሊስት የፕላን ህክምና በየክፍለ ሀገሩ ለማዳረስ እንሞክራለን። ከባድ ነው፣ ብዙ ፕሮሰስ አለው፣ ቀላል ነገር አይደለም። እንደ ሀሳብ ነው የያዝነው። ይሆናል አትሊስት ተስፋ አንቆርጥም። ማድረግ የምንችለው እናደርጋለን ብለን እነዚህ አንድ በምናረገው ሁለተኛ ደግሞ አት ሊስት ሀኪሞቹን እዛ ያለውን የሚያክመውን ሌላውን ዶክተር ለትንሽም ነገር ሆነች በቂ እዛ ጋር ያንን ህመምተኛ እዛ ጋር መጥቼ መፍት መስጠት የሚችልበትን ወይ ልብ ልውበት እንዲያረጓቸው። አሁን እኔ ጠቅላላ ሐኪም እና እኔ አሁን ከኩላ ስፔሻሊስት ውስጥ ስለሰራው ነው ስለኩላሊት ማውቀው እነሱ ጋር አልደርስም ቤ ብሌ፣ ግን አትሊስት ቤዚክ የሆነውን ነገር መግታት የሚቻለውን ነገር እዛው ገድቼ፣ ቤዚክ የሆነው ነገር ማከል ይችላል። እና ሌሎቹም እንደዚህ ጠቅላላ ሐኪሞች ሌሎችም እዛ ክፍለ ሀገር ያሉ ዶክተሮች ነው ለነሱ ይሄንን አይነት ኖሬጅ እንዲኖራቸው ይሄ የኩላሊት እጥበት ወይም ዳያሊሲስን ከባድ ያደረገው ነገር ምንድን ነው? መሳሪያ ነው ወይስ አሁን እንደነገርሽኝ የህክምና ባለሙያዎች ስልጠና ማጣት ነው? ነርሶቹ ናቸው ብዙውን የሚሰሩት፣ ዶክተሮች ትንሽ ዶክተር ፔን ካረክ ከአንድ ዶክተር ለአንድ ዳያሊስ ሴንተር ይቀላሉ። ችግሩ ምንድን ነው? ማሽኖቹ ናቸው? ማሽኑን ማግባት ይቻላል። በየቀኑ የምትጠቀሚ ንቺ ምግርስ የሚባሉ እቃዎች አሉ እነሱ ናቸው የዳያሊሲስ ደሙን የሚያጥበው እነዚህ እነዚህ አሉ ብቻቸውን ኮምፖነንቶች እና እነሱ ኤክስፔንሲቭ ናቸው። ከውጭም ሲመጡት ለማስገባት ይከብዳል፣ ያስቸግራል እና እነሱ ምሾ አለ። ዋናው እነሱ ናቸው። ላ መድኃኒቶችም መድኃኒቶችም በጣም ብዙ ጊዜ ወደዚህ ሀገር ቶሎ ቶሎ አይገባም ለህመምተኛ እና እነዚህ ነገሮች ነው የኩላሊት እጥበትን ይሹ በጣም ያከበደ አሁን ዶክተር እንግዲህ አንቺ በሙያሽ በቀን በአማካይ ምን ያህል ሰዎች የኩላሊት አገልግሎት ትሰጪያለሽ? ዲፔንዲንግ እንደ ቀናቸው ስኬጁላቸው ምናምን ከሰለፍ እስከ ስልሳ ሰው ይሰራል። አሁን የሚሰራበት ደግሞ አት ሊስት እስከ አስር ሰው በቀን ይሰራል። የኩላሊት ንቅለ ተከላም በተመለከተ በሀገሪቱ ያለው ህግ ምን ይላል? እሱንስ በተመለከተ እናንተስ ምን አስባችኋል? እዚህ ሀገር እየተሰራ ነው። ቅዱስ ጳውሎስ ሆስፒታል ስራ ተጀምሯል። የተሰሩላቸውን ፔሽንቶች አሉ። የሚሰራው ህጉ የሚለው በቤተሰብ ነው። ከቤተሰብ የመጣው ሱላሊት ወይ ሚስት ወይ ባል መስጠት ይችላል ነው የሚባሉ እኛ ደግሞ ገና ከኛ ኦርጋናይዜሽን ከተቋቋመ ስምንት ወር ስለሆነ ሞር አዌርነስ ላይ እየሰራ ነው፣ ግን ምስ ፕሮባብሊ ፖሊሲ ላይ የሆነ ከውጭዎችም ጋር ኤክስፒሪየንስ ሼር ተደራርገን የሆነ ነገር ላይ መስራታችን አይቀርም። አሁን እርግጠኛ ምንድን ነው የሚሰራው እዛ ላይ የሚለውን ነገር ሀንድረድ ፐርሰንት የሆነ ፕላን አላወጣል። ግንዛቤን ማስጨበጥ እንቅስቃሴዎች መጀመራችሁን ጠቅሰሽልኝ ያለ ና በምን አይነት መልኩ ነው የግንዛቤ ማስጨበጡን ስራ እየሰራችሁ ያላችሁት? አሁን ሶሻል ሚዲያዎችን እየተጠቀምን አሁን ቴሌግራም፣ ኢንስታግራም፣ ፌስቡክ እና ሊንክዲን ላይ ፔጆች አሉ ከፍተ ነው በኦርጋናይዜሽን ስም እዛ ላይ ፖስቶች በአማርኛ እና በእንግሊዝኛ ፖስት እናደርጋለን። በቴሌግራሙ ላይ ሁለቱን እያየን የሚጠይቀንንም ሰው እኔ ያለሁኝ ሌሎች የኩላሊት ስፔሻሊስቶች ማሉ እነሱም አንድ ላይ ሆነ መልሶች እየመለስን እንደዛ እናደርጋለን። ሌላ ደግሞ ትልቅ ፕሮጀክት ያው ግንዛቤ ማስጨበጥ ላይ ሰራ ነው። ሲኒ ኤዲኬሽን የሚባል የህንድ ድርጅት አለ። በጓድራጎ ድርጅት ነው። ዶክተር ሳንጂ በሚባል ኩላሊ ስፔሻሊስት ነው የተቋቋመው እና እሱ መጽሐፍ መጽሐፍ ጽፏል። ሴቪርኪ የሚል መጽሐፍ ለኩላሊት መምተኞችም፣ ቤተሰቦችም እና ለሌላውም ሰው ለኮሚኒቲ የሚጠቅመውና የሚረዳ አይነት አድርጎ ተጽፏል። እና እሱን መጽሐፍ ወደ አማርኛ ተርጉመናል። ዶክተር ሴተ በጣም ነው የማመሰግነው ለነበረን ቆይታ። እግዜር ስጥልኝ። ማመሰግናል።